ድምፅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ሁላችንንም በነበርንበት ስፍራ በሰላም ውስጥ ጠብቆን ዛሬ ደግሞ እንደገና በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗል። ባለፈው ክፍለ ጊዜ ያስተማረንና የተናገረን ልዑል እግዚአብሔር ዛሬም ደግሞ በተለየ መልኩ በጌታ መንፈስ ቅዱስ አስተማሪነት ይናገረናል፣ ያስተምረናል። በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተው የኦሪት ዘጸአት ምዕራፍ ሰባትን ትምህርት ይሆናል ማለት ነው። እንደ ወትሮ ሁሉ ዝማሬ አለን፣ እንጋብዛችኋለን

ፍጥረት ተሰብስቦ ምስጋና ይጀምር

እግዚአብሔር ይክበር ይመስገን። እግዚአብሔር ወገኖቼ ብዙ ነገሮችን ስላደረገልን፣ ብዙ ነገሮችን ስላከናወነልን፣ በፊት ለፊታችንም ስላለፈ፣ አዎ ተመዝገን ልንል ይገባናል። እናመስግን። እግዚአብሔር አምላካችን ሆይ ዛሬም ደግሞ እነሆ ከናፍርቶቻችን የረከሱብን ልጆች በፊት እንገኛለን በደለኞችና ኀጢአተኞች አቤቱ አባቴና አምላኬው በፊትህም መቆም የማይገባን ሰዎች ዛሬ ከማደሪያ ደግሞ እንድትነሣ በባሪያዎች መካከል እንድትገለጥ፣ ድንቅን ነገር እንድትናገረንና እንድታስተምረን ወደንና ፈቅደን በፊትህ እንገኛለን። በልጅህ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ያዳንከንና እየጠራህን እግዚአብሔሮ ያንተነህና አሁንም እናመሰግንሃለን። ከጠላት መንጋጋ ታድገህናል፣ እግዚአብሔሮ ከመባዘን ከመውጣትና ከመውረድ ሁሉ አሳርፈህናልና እናመሰግንሃለን ጌታ ሆይ በቀረው የሕይወታችን ዘመን ደግሞ የሚበጀንን ይህንን ስንቃችንን ቃልን እግዚአብሔር ሆይ በመንፈሳዊ ከሮጃችን ውስጥ እንድሰንቅልን በዚህም በተማርነው እውነትህ ደግሞ እግዚአብሔር ሆይ ግብዝነት በሌለው ፍቅር እየተመላለስን፣ አንተን እየታዘዝን፣ ፈቃድህን እያገለገልን ማለፍ እንድንችልን ጸጋህን አብዛልን። በደላችንና መተላለፋችንን ሁሉ ይቅር በለን እግዚአብሔር ሆይ ይህንን ሁሉ ታደርጋለህና ክብር ለስሜ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ባለፈው ምሽት ክፍለ ጊዜ ጥናታችን ምዕራፍ ስድስት ጌታ መንፈስ ቅዱስ ግሩም የሆነ ቃልን እንዳስተማረን ለሕይወታችንም የሚረባንን ቃልን እንደ ሰጠን በእውነት ተመልክተን ነበረ። ዛሬ ደግሞ ቀደም ብዬ እንደ ተናገርኩት የምዕራፍ ሰባትን ትምህርት አብረን አንድ ላይ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሰባትን ተመልከቱ። በዚህ ምዕራፍ አብይ መልእክት አድርገን አንድ ላይ በዚህች ምሽት የምንመለከተው እግዚአብሔር ሙሴን ወደ ፈርዖን እንዲሄድና የእስራኤልን ልጆች ይለቅ ዘንድ እንዲነግረው ስለ ማበረታታቱ፣ የሙሴ በትር ወደ እባብነት ስለ መለወጧ፣ የግብፅ አስማተኞችም እንደዚሁ እንዳደረጉና የፈርዖንም ልብ ስለመደንደኑ መደንደኑ፣ እንዲሁም እግዚአብሔር ውኃውን ወደ ደም የሚለውጠውን የመጀመሪያውን መቅሰፍት ስለ መላኩ አንድ ላይ እናያለን ተራ በተራ በእስራኤል አምላክ በእግዚአብሔርና በግብፃውያን አማልክት መካከል የሚካሄደው ጦርነት ገና አልተጀመረም ነገር ግን ወደዚያው እየተቃረብን ነው እግዚአብሔር የእስራኤልን ልጆች ሙሴንና አሮንን እንዲሁም ራሱን ፈርዖንን ለጦርነቱ እያዘጋጃቸው ነው ሙሴ በፈርዖን ፊት ይቆማል ነገር ግን የሚናገረው አሮን ነው። ሙሴ አፈ ኮልታፋ ወይም መናገር የማልችል ዲዳ ሆኖ ነውን የሚል ጥያቄ እዚህ ላይ ሊነሳ ይችላል። በእኔ አመለካከት ወገኖቼ የሙሴ ችግር ስነ ልቦናዊ ነው። አርባ ዓመታትን በምድረ በዳ ካሳለፈ በኋላ ሥልጠናን ካገኘ በኋላ ኮሌጅ ገብቶ አዎ መንፈሳዊ ኮሌጅ ገብቶ እግዚአብሔርን በዚያ ምድረ በዳ ካሰለጠነውና ካስተማረው በኋላ ምን ያህል ደካማና ፈሪ እንደሆነ እዚህ ላይ እንመለከታለን እግዚአብሔር ግን ለሙሴ አንድ ነገር ግልጽ አድርጎለታል ወገኖቼ ይኸውም የእስራኤልን ሕዝብ ከፈርዖን ነጻ የሚያወጣው ሙሴ ወይም አሮን ሳይሆኑ ራሱ እግዚአብሔር እንደሆነ ነው በግል ሕይወታቸውም ሆነ በቤተ ክርስቲያን ጉዳይ ግለሰቦች ወይም ድርጅቶች የበላይነቱን ወስደው ፈላጭ ቆራጭ ከሆኑ እግዚአብሔር በእኛ ሕይወትም ሆነ በቤተ ክርስቲያን መሥራት አይፈቅድም። የእግዚአብሔርን ክብር ለመውሰድ የሚሯሯጡ ሰዎች ካሉ የሰማይ አምላክ ሠራዊት ለእኛ ለመዋጋት አይመጡም፣ እግዚአብሔርም አይገለጥም። እግዚአብሔር የማንንም ሥጋ ለባሽ እርዳታ ሳይፈልግ በራሱ ጥበብና ኀይል ሕዝቡን ታድጎ ክብሩን ለራሱ ብቻ ሊወስድ ነው የሚፈልገው። ስለዚህ ጉዳይ ጌታ እግዚአብሔር በጳውሎስ በኩል ሲናገር እንዲህ ብሎ ነበረ በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም ይላል ሮሜ ምዕራፍ ሰባት ቁጥር አሥራ ስምንትን መመልከት ይቻላል ብዙዎቹ ሰዎች ይህን አባባል መቀበል ያዳግታቸዋል እንዴት ከሰው መልካም ነገር አይገኝም በማለት ሰዎች ያደረጓቸውን ነገሮች ሁሉ በተለይ በአስቸኳይ ጊዜ ያደረጉትን መልካም ነገር ይቈጥራሉ እግዚአብሔር ግን ሊሠራ ላሰበው ነገር የሰዎችን እርዳታ አይፈልግም። ወገኖቼ በመቀጠል ደግሞ ከቁጥር አንድ የሙሴ ተልኮ መታደስን እንመለከታለን። እግዚአብሔር ሙሴን አለው ኢይ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነቢይ ይሆንልሃል ይለዋል። ይህ ስለ ነቢይ ትክክለኛና የጠራ ትርጉም ነው። ሙሴ የፈርዖን አምላክ ሆኖ ነበረ። ተመልከቱ እዚህ ላይ ሙሴ የፈርዖን አምላክ ሆኖ ነበር። አሮንም የሙሴ አፍ ወይም ስለ ሙሴ ሆኖ የሚናገር ሰው ነበረ። አሮን ነቢይ ሆነለት። ነቢይ ከእግዚአብሔር መልእክትን ተቀብሎ ለሕዝቡ የሚናገር የእግዚአብሔር መልእክተኛ ነው። ነቢይ የካህን ተቃራኒ ነው። ልብ በሉ፣ ነቢይ የካህን ተቃራኒ ነው። ነቢይ ከእግዚአብሔር መልእክት ተቀብሎ ወደ ሕዝቡ የሚያመጣ ሲሆን፣ ልብ በሉ፣ ነቢይ ከእግዚአብሔር መልእክት ተቀብሎ ወደ ሕዝቡ የሚያመጣ ሲሆን ካህን ግን ሕዝቡን ወክሎ ወደ እግዚአብሔር የሚቀርብ ሰው ነው። ካህን ሕዝቡን ወክሎ ወደ እግዚአብሔር የሚቀርብ ሰው ነው ማለት ነው። ነቢይ እግዚአብሔርን የሚወክል ነው። አሮን በሕዝቡ ፊት ሙሴን የሚወክል ሲሆን፣ ሙሴ ደግሞ በሕዝቡና በፈርዖን ፊት እግዚአብሔርን የሚወክል ነበረ። ቁጥር ሁለትና ሦስትን የተመልከቱ ያዘዝኩህን ነገር ሁሉ አንተ ትነግረዋለህ፣ ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ተአምራቴን አበዛለሁ ይላል። የፈርዖንን ልብ ማጽናት ማለት ምን ማለት ነው? የሚልን ጥያቄ ታቀርቡ ይሆናል። እግዚአብሔር የፈርዖንን ልብ አጽንቶት ነበርን? ለሚለው ጥያቄ መልሱ አዎ፣ ነገር ግን በሚከተለው ሁኔታ የሚል ይሆናል። ፈርዖን የእግዚአብሔርን ቃል የሚሰማ ሙሴ ለተናገረው የሚታዘዝ ሰው ሆኖ፣ ነገር ግን እንዳይታዘዝ እግዚአብሔር ልቡን ያደነደነበት ሳይሆን በልቡ ያመቀውን አለመታዘዝ ሁሉ ጨምቆ እስኪያወጣ ድረስ ያስገደደው መሆኑን የሚገልጽ ምሳሌያዊ አነጋገር ነው እግዚአብሔር ፈርዖን በልቡ ሊያደርግ ያሰበውን ሁሉ እንዲያደርግ አስገድዶታል። ፈርዖን በእርግጥ ለማለት የሚፈልጉትን እንደማይናገሩት እንደ ዛሬው የፖለቲካ ሰዎች ይመስላል። የሚያሳስባቸው ዋና ነገር እያለ ስለ ሌላ ነገር ይናገራሉ ፖለቲከኞች። ፈርዖን የእስራኤልን ልጆች ይለቅ ዘንድ ፈቃደኛ አልነበረም። በሌላ በኩል ደግሞ እንደሚያስብላቸው መሪ ራሱን ለማቅረብ ይፈልጋል እያንዳንዱ ሰው ፈርዖን ለጋስ ሰው እንደሆነ እንዲያስብ ይፈልጋል። በእስራኤል ሕዝብ ጉዳይ ግን ጨካኝ ሰው ነው። እግዚአብሔር ግን ፈርዖንን ወደ ፍርድ አምጥቶ ጥፋቱን እንዲቀበል ያደርገዋል። እግዚአብሔር ፈርዖንን ወደ ፍርድ ቤት አምጥቶ እንዲህ ይለዋል፣ አሁን ስለ አንድ ነገር እየተናገርክ ሌላ ነገር ማድረግ አትችልም። ያለኸው ሁሉም በሚያውቅና በሚችል በእግዚአብሔር ፊት ነው ስለዚህ በልብ ውስጥ ያስቀመጥከውንና ልታደርግ የምትፈልገውን ነገር ሁሉ ግለጸው ይለዋል። ይህንን በማለት ፈርዖን ሊያደርግ ያሰበውን ነገር ሁሉ እንዲያደርግ እግዚአብሔር ያስገድደዋል። በዚህ ዐይነት ሁኔታ እግዚአብሔር ወደ እርሱ የሚቀርቡትን የልባቸውን አውጥቶ እንዲናገሩ ይፈልጋል። በእርሱ ፊት በግልጽ ማንነታችን ሳይደበቅ ይታያል። ከእርሱ የምንሰውረው ነገር ፈጽሞ ሊኖር አይችልም። ወገኖቼ ይህ የሚያስፈራ ነገር ነው። ከቁጥር አራት እስከ አምስት ያለውን ተመልከቱ። ፈርዖንም አይሰማችሁም። እጄንም በግብፅ ላይ አደርጋለሁ ሰራዊቴንም፣ የእስራኤልን ልጆች ሕዝቤን በታላቅ ፍርድ ከግብፅ አገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋው ጊዜ፣ የእስራኤልንም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። በሌላ አባባል ፈርዖን ለተገለጠው ማንነቱ ሲቆም የእስራኤል አምላክ እግዚአብሔር ግን ማንነቱን ይገልጻል። በዚህም መሠረት ግብፃውያን እግዚአብሔርን ያውቃሉ፣ እስራኤላውያን ደግሞ እምነታቸውን ያረጋግጣሉ። ሙሴና አሮንም እውነተኞች መሆናቸው ይታወቃል። ቁጥር ስድስትና ሰባት ሙሴና አሮንም እንዲህ አደረጉ፣ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የሰማንያ ዓመት ሰው ነበረ፣ አሮንም የሰማንያ ሦስት ዓመት ሰው ነበረ ይላል አሮን ከሙሴ በሦስት ዓመት ይበልጣል። እግዚአብሔር ሙሴንና አሮንን እንዲህ ሲል ተናገራቸው ፈርዖን ታምራትን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው ይላል። ቁጥር ስምንትና ዘጠኝን ይመለከቷል። ፈርዖን ሙሴንና አሮንን እንዲህ ሲል ጠየቃቸው በፊቴ ልትቀርቡና ይህን ሁሉ ጥያቄ ልትጠይቁ ሥልጣንን የሰጣችሁ ማን ነው? እስቲያውን ሥልጣናችሁን አሳዩኝ፣ ይላቸዋል። የአሮን በትር የሥልጣናቸው ምልክት ነበረ። ከቁጥር ዐሥር ደግሞ ስለ ግብፅ አስማተኞች የሚያወሳውን እንመለከታለን። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲህ አደረጉ። አሮንም በትሩን በፈርዖንና በባሪያዎቹ ፊት ጣለ፣ እባብም ሆነች፣ ይላል። ስለ መክሰፍቶቹ ወደፊት እንደምናጠናው የግብፃውያን አማልክት አራዊቶች አይዋፍት ወይም ነፍሳት እንደሆኑ እንረዳለን። ጳውሎስ በሮሜ መልእክቱ ስለዚሁ ነገር እንደሚከተለው ተናግሮ ነበረ ጥበበኞች ነን ሲሉ ደንቆሮ ሆኑ፣ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና፣ በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ይላል ሮሜ ምዕራፍ 1 ቁጥር 22ና 3ን ተመልከቱ። ግብፃውያን ለማንኛውም ነገር ምሳሌዊ አገላለጽ አላቸው። ተጨባጭ ያልሆነውን ሐሳብ ተጨባጭ በሆነ ምስል ይገልጹታል። ለእያንዳንዱ የሕይወት ገጽታና ተግባር መለኮታዊ ትርጉም ይሰጡታል። ከዚህ የተነሳ የአንድ አምላክ አምልኮን ወደ ብዙ አማልክት አምልኮ ይቀይረውታል። አንድ ታላቅ አምላክ እንዳለ ያምናሉ። ሆኖም ይህ አምላክ ራሱን እንደሚያባዛና በራሱ ነዋሪ እንደሆነ እንዲሁም ሁሉን ቻይና ዘላለማዊ እንደሆነ ይናገራሉ። ከዚህም ሌላ ይህ ታላቅ የሆነ አምላክ በጥቃቅኑ የሰዎች ጉዳይ ለመግባት ስለማይፈልግ የዓለምን አስተዳደር ለሌሎች አነስተኛ ማልእክቶች፣ ለአጋንንቶች፣ ለመልካምና መጥፎ መናፍስት ሰጥቷል ብሎ ያምናሉ። ልክ ይህንን የሚመስል ሁኔታ ነበር ጳውሎስን በአቴንስ ያጋጠመው። ለማይታወቅ አምላክ ተብሎ የተጻፈበትን ጣዖት አገኘ። የሐዋርያት ሥራ ምዕራፍ 17 ቁጥር 23 ን ተመልከቱ። የሐዋርያት ሥራ ምዕራፍ 17 ቁጥር 23 ሰው እነዚህን ሁሉ አማልክት የሚያመልክ ከሆነ ሕያውና እውነተኛ አምላክ የሆነውን ሊያውቅ አይችልም። ስለዚህ የእስራኤል አምላክ ልዑል እግዚአብሔር ራሱን ይገልጥ ዘንድ እነዚህን አማልክትና ርኩሳን መናፍስት ማጥፋት አለበት። ቁጥር 11 ፈርዖንም ጠቢባንንና መተተኞችን ጠራ። የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ ይላል። የግብፅ አስማተኞች አሮን በበትሩ የሚያደርገውን ታምራት እነርሱም ያደርጉ ነበር። ምናልባት ያስመስሉ ነበር ማለቱ ይሻላል። ምንንም ያድርጉ እንዴትም ያድርጉት ያደረጉት ሁሉ ለታይታ በጥሩ ሁኔታ የቀረበ ብቻ ነበረ። ጳውሎስ በሁለተኛ ጢሞቴዎስ መልእክቱ በምዕራፍ ሦስት ቁጥር ስምንት እንዲህ ብሎ ነበረ፣ እያኔስና እያንበሬስም ሙሴን እንደ ተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ ይላል። እነዚህ አስማተኞች ሕያውና እውነተኛ አምላክ የሆነውን እግዚአብሔርን ተቃወሙ። ቁጥር አሥራ ሁለትና አሥራ ሶስት እያንዳንዳቸውን በትራቸውን እጣሉ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውም እሚላል ግብፃውያን እባቦችን የሚያመልኩ ሆነው ሳለ የእነርሱን እባቦች የአሮን እባብ ስትውጣቸው የሚያስደንቅ ነው። ነገሩ ፈርዖንን ሊያስደንቀው ይገባ ነበር። ነገር ግን እሱ ከቁብም ነገር አልቈጠረው ። ይልቁንም ልቡን አደንድኖ በራሱ መንገድ መሄድን ቀጠለ። የመጀመሪያው መቅሰፍት ውሃው ወደ ደም ስለ መለወጡ ነው። ይህንን ታሪክ ከቁጥር አሥራ አራት እስከ አሥራ ዘጠኝ ባለው ስፍራ ማግኘት ይቻላል። ዘጸአት ምዕራፍ ሰባት ከቁጥር አሥራ አራት እስከ አሥራ ዘጠኝ ያለውን ተመልከቱ። ይህ ለግብፃውያን አምልኮ ከጌታ የተሰጠ ሌላ ምልክት ነው። ታላቁና ቅዱሱ የአባይ ወንዝ ወደ ደም ተለወጠ። የአባይ ወንዝ የግብፅ የሕይወት ደም ነበር። አሁን ግን ያ ወንዝ ለእነርሱ ሞት ሆነባቸው። ለግብፅ በረከት የነበረው ይህ ታላቅ ወንዝ አሁን መርገም ሆነ። ይህ የእግዚአብሔር ፍርድ ነው። ከቁጥር ሁለት እስከ አምስት ያለውን ተመልክተን የምዕራፍ ሰባትን ትምህርት እናጠናቅቃለን። የግብፅ መጠንቋዮች ባስማታቸው እንዲሁ አደረጉ። እግዚአብሔርም እንደ ተናገረ የፈርዖን ልብ ጸና፣ አልሰማቸውም ፈርዖንም ተመልሶ ወደ ቤቱ ገባ። ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውኃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውኃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ ሰባት ቀን ተፈጸመ ይላል። ይህ መክሰፍት ለሰባት ቀናት ቀጠለ። ፈርዖን ይህ የእግዚአብሔር እጅ ነው ብሎ ሊቀበል አልቻለም። ምክንያቱም የእርሱ ጠንቋዮች ያንኑ ያደርጉ ነበርና ይህ በጣም የሚያስደንቅ ነገር ነው። ይህ የሰይጣን ኀይል መገለጫው ነበረ። ነገር ግን እነዚህ አስማተኞች ደም የሆነውን ውኃ መልሰው ጥሩ ውኃ ሊያደርጉት ኀይል አልነበራቸውም። በዚህ የእግዚአብሔር ልጆች አሰራርና የፍርዖን አስማተኞችን አሰራር መለየት እንችላለን። ጆቼ በመቀጠል ደግሞ የምዕራፍ ስምንትን ትምህርት ጌታ በረዳን መጠን አንድ ላይ እንመለከታለን። ግብፅ እንደ ገና በሌላ መክሰፍት ስለ መመታቷ፣ ምድሪቱ በጓጉንቸሮች ስለ መሞላቷ፣ የፈርዖን ልብ ግን አሁንም እንደ ደነደነ ስለ መሆኑና ግብፅ እንደ ገና በሌላ መክሰፍት ተመታች የሚለውን ቅማል እንዴት እንደ ወረሳቸው በዚህም እግዚአብሔር የፈርዖንን ትዕቢት ስለ ማዋረዱ እንደ ገናም በዝንቦች መንጋ ስለ መወረራቸውና ሙሴም ከእግዚአብሔር ጋር ያለው ንብረት ለአማላጅነት ስለ መጠቀሙ የሚያወሳውን ክፍል አንድ ላይ እንመለከታለን። መክሰፍቶቹ በግብፅ ምድር ላይ ቀጥለዋል። እግዚአብሔር በጣዖት አምልኮ ውስጥ የተዘፈቀውን ሕዝብ እያጠቃ ነው። ሁለተኛው መክሰፍት ጓጉንቸር መሆኑን እንመለከታለን። ጓጉንቸሮች ሄካ የተባለችውን የጓጉንቸር ጭንቅላት ያላትን አማልክት ይወክላሉ። ይህም በአባይ ወንዝ አምላክና በጓጉንቸሮች አምላክ መካከል ያለውን ዝምድና ያሳያል። ሄካ የተባለችው አምላክ የአማልክቶች ሁሉ እናት እንደሆነች ይነገርላታል። እንደዚሁም የመዋለድና የመባዛት አምላክ ነች ይላሉ። ዘፀአት ምዕራፍ ስምንት ከቁጥር አንድ እስከ አምስት ያለውን ተመልከቱም ጓጉንቸሮቹ በሁሉ ስፍራ ተበትነው ነበረ በግብፃውያን መኝታ ቤት፣ በማድ ቤታቸው፣ በየቤታቸው ክፍሎች ሁሉ፣ በቡሃቃቸውና በየምግብ ማብሰያ ዕቃዎቻቸው ሁሉ ውስጥ ገብተው ነበረ። ሕዝቡም ሁሉ የሚረማመዱትና የሚቀመጡት በጓጉንቸሮቹ ላይ ነበረ። ሁኔታው በጣም አስቸጋሪ ነበር። አንድና ሁለት ጓጉንቸሮች ቢሆኑ ኖሮ ብዙም ችግር ባልፈጠሩ ነበር። ነገር ግን እጅግ በጣም ብዙ ከመሆናቸው የተነሳ ሕዝቡን በችግር ላይ ጣሉት። ነገር ግን ሕዝቡ ያመልካቸው ስለነበር እንደ ቅዱሳንም ስለሚመለከታቸው አይገድላቸውም ነበረ። ከቁጥር ስድስት እስከ ሰባት ያለውን ተመልከቱ። በዚህ ክፍል ግብፃውያን አስማተኞችን ባስማታቸው ብዙ ጓጉንቸሮች እንዲመጡ በማድረግ መክሰፍቱን ደግመው አሳዩ። ይህም የሰይጣንን ኀይል ይገልጻል። ከቁጥር 8 እስከ 11 ያለውን ደግሞ ተመልከቱ። አስማተኞቹ ጓጉንቸሮቹ እንዲከሰቱ ቢያደርጉም ሊያጠፋቸው ግን አልቻሉም። ይህ የሚያስገርም ነገር ነው። ፈርዖን በዚህ መክሰፍት በጣም ተስፋ ስለ ቈረጠ ማንኛውንም ቃል ኪዳን ለመግባት ተዘጋጅቶ ነበር። እግዚአብሔር ይህን ንጉሥ እርሱ ማን እንደሆነ ሊያሳየው እያስገደደው ነው። ኦሪት ዘጸአት ምዕራፍ 8። ከቁጥር አሥራ ሁለት እስከ አሥራ ስምንት ያለውን ተመልከቱ። ይህ አንቀጽ የፈርዖን ልብ እንዴት እንደ ደነደነ ጠቅለል ባለ ሁኔታ ይገልጽልናል። የገዛ ልቡን እንዳደነደነ ተነግሮናል። ፈርዖን የእግዚአብሔር ድርሻ ፈርዖን በልቡ ውስጥ የያዘውን እንዲያወጣው ማድረግ ነው። ሦስተኛው መክሰፍት ደግሞ ቅማል ነው። ይህንን ከቁጥር አሥራ ስድስት እስከ አሥራ ዘጠኝ ባለው ስፍራ እናገኛለን። እስከዚህ ጊዜ ድረስ የግብፅ አስማተኞች በእግዚአብሔር እጅ የተደረገውን እያንዳንዱን ተአምር መልሶ ማድረግ ይችለው ነበረ። በሆነ ምክንያት ግን ይኸኛውን መክሰፍት መልሶ ለማድረግ አልቻሉም። የትኛውን ሦስተኛውንና የቅማልን መክሰፍት። ከዚህም የተነሳ በመክሰፍቱ ውስጥ የእግዚአብሔር ጣት እንዳለበት ለማረጋገጥ ይችለዋል። እግዚአብሔር ግብፃውያንን እርሱ ብቻ አምላክ እንደሆነ ቀስ በቀስ እያሳመናቸው መጣ በግብፃውያን ሕይወትና የዕለት ተዕለት ኑሮ ውስጥ የብዙ አማልክት አምልኮ በከፍተኛ ድርሻ ነበረው። የቅማሉ መክሰፍት በሆነበት ጊዜ ቅማሎቹ እንደሚንቀሳቀስ አሸዋ ይመስሉ እንደ ነበር የሚገምቱ ሰዎች አሉ። በግብፅ ምድር ሁሉ የነበረው አቧራ ወደ ቅማልነት ተቀየረ ማለት ይቻላል። የቅማሉን መክሰፍት የግብፅ አስማተኞች ደግሞ ሊያደርጉት ወይም ሊሰሩት አልቻሉም። እግዚአብሔር ፍርዱን በግብፅ ምድር ውስጥ የሚኖረውን ሕይወት ያለውን ነገር ሁሉ በማጥፋት ከፍ አደረገው። አራተኛው መክሰፍት ደግሞ ዝንብ ነው። ይህንን ከቁጥር 20 እስከ 23 ያለውን መመልከት ይቻላል። እስከዚህ ጊዜ ድረስ መክሰፍቶቹ ግብፃውያንም ሆኑ እስራኤላውያን የሚኖሩበትን ቦታዎች ሁሉ የሚሸፍኑ ነበሩ። ብዙ ሰዎች ለፈርዖን የተከሰቱት መክሰፍቶች እስራኤላውያን የሚኖሩበትን ቦታዎች ሁሉ መሸፈኑን በመጥቀስ የተፈጥሮ ሁኔታ ነው በማለት ለፈርዖን ሳይነግሩታ አይቀሩም። ከዚህ ጊዜ በኋላ ግን መክሰፍቶቹ በግብፅ ምድር ላይ ብቻ እንጂ እስራኤላውያን የሚኖሩበትን ቦታ አለመንካቱን ይረዳሉ። አራተኛው ፍርድ የዝንቦች መክሰፍት ነው። እነዚህ ዝንቦች በግብፅ የመቃብር ስፍራዎች የሚገኙ በራሪ ነፍሳቶችን ይመስላሉ። የዚህ መክሰፍት አይለኝነት ፈርዖን ከሙሴ ጋር እንዲደራደርና ፈቃደኛ እንዲሆን የሚያስገድደው ዐይነት ነበር። ዝንቦቹ ምድሪቱን በወረሩ ጊዜ ፈርዖን ያቀረበውን ሐሳብ ከቁጥር 24 እስከ 7 ባለው ስፍራ መመልከት ይቻላል። በግብፃውያን እምነት እነዚህ በራሪ ነፍሳቶች ስለ ዘላለማዊ ሕይወት የሚናገሩ ናቸው። ነገር ግን እነዚህ በሕዝቡ ዘንድ በጣም ቅዱሳን የሆኑት ነገሮች ለሕዝቡ እርግማንና ለምድሪቱም መክሰፍት ሆኑ። ፈርዖን ነገሩን ለማላላትና ከሙሴ ጋር ለመደራደር ፈለገ። ሙሴና አሮን የጠየቁት የእስራኤል ልጆች የሦስት ቀን መንገድ ወደ ምድረ በዳ እንዲሄዱና ለእግዚአብሔር መሥዋዕትን እንዲያቀርቡ ነው። ፈርዖን ግን እንዲህ አለ፣ ጥሩ መሥዋዕት ማቅረብ ትችላላችሁ፣ ነገር ግን የምትኖሩት በግብፅ ውስጥ ነው። ይህ ብዙ ክርስቲያኖች የሚሳሳቱበት ዐይነት መመቻመች ወይም ማግባቢያ ነው። ይህ ዐይነቱ ድርድር ሁል ጊዜ ሰይጣናዊ ነው። በሌላ አባባል እንደዚህ ዐይነቱ አካሄድ ከዓለም ሳንለይ ክርስቲያን መሆን እንችላለን የሚለውን አባባል ይመስላል። ሁሉን ነገር እያግበሰበሳችሁ ክርስቲያን ለመሆን ብትሞክሩ ሕይወታችሁን አይለውጠውም። ወገኖቼ ሕይወታችሁ ካልተለወጠ ደግሞ ክርስቲያና አይደላችሁም። ይህን ስል ግን ክርስቲያን ለመሆን መልካም ሥራ መሥራት ያስፈልጋል ማለት አይደለም። የዳነው በኢየሱስ ክርስቶስ በማመን ነውና ለመዳን የምንሠራው ሥራ የለም። ነገር ግን በኢየሱስ ክርስቶስ ባመን ጊዜ እርሱ ሕይወታችንን ይለውጠዋል። ከዚህ ለውጥ የተነሣ ነው የክርስቲያን ሥነ ምግባር የሚመጣው። ውስጠኛው ሰው መጀመሪያ መለወጥ አለበት። ልናገር የፈለግሁት ዛሬ ብዙ ክርስቲያኖች ከዓለም ባልተለየ ተለየ ሕይወት ስለሚመላለሱና ስለሚኖሩ ነው የሕይወት ለውጥ የማይታዩባቸው መሆኑንም ለማስረዳት ፈልጌ ነው። ለእግዚአብሔር መሥዋዕት ማቅረብ ይፈልጋሉ፣ ነገር ግን ከግብፅ መውጣት አይፈልጉም። ከዚህ የተነሣ ዛሬ በክርስቲያኑና በዓለማዊ መካከል ልዩነቱን በደንብ ጎላ አድርጎ አብጠርጥሮ አውጥቶ መናገር ያዳግታል። ዓለማዊውም ክርስቲያኑም ተመሳስሏል። ዛሬ ዛሬ ሁለት ዐይነት ቀለም ባላቸው ፈረሶች ተቀምጠን ለውድድር ወደ ሜዳ የገባን እንመስላለን። አንደኛው ፈረስ ጥቁር ሲሆን፣ አንደኛው ደግሞ ወይም ሌላኛው ደግሞ ነጭ ነው። ምናልባት በሁለቱም ፈረሶች ለመጋለብ ፈልጋችሁ አንድ እግራችሁን በጥቁሩ ፈረስ ላይ፣ አንደኛውን እግራችሁን ደግሞ በነጩ ፈረስ ላይ ብታደርጉ ሁለቱ ፈረሶች ወደ ተለያየ አቅጣጫ ስለሚሮጡ ዕድል ፈንታችሁ ምን እንደሚሆን ሳታውቁት አትቀሩም። ስለዚህ የትኛውን ፈረስ መጋለብ እንዳለባችሁ መምረጥ ይኖርባችኋል። ሙሴ ፈርዖን ያቀረበለትን ማባበያ መቀበል አይገባውም። ስለ ሆነም የእስራኤል ልጆች ወደ ምድረ በዳ የሦስት ቀን መንገድ ሄደው ለአምላካቸው ይሰዉ ዘንድ አጥብቆ ጠየቀ። ፈርዖን በመቀጠል ሁለተኛውን የማባበያ ሐሳብ አመጣ። ከቁጥር ሃያ ስምንት መመልከት ትችላላችሁ። ፈርዖን በሁለተኛ ደረጃ ያቀረበው ሐሳብ ከመጀመሪያውም ብዛም ያራቀ ነው። እንደዚህ አላቸው፣ ርቃችሁ አትሂዱ፣ ለእኔም ጸልዩልኝ አላቸው። ይህ ዓለማዊ ፕሮግራሞችን በፕሮግራሟ ያካተተች ቤተ ክርስቲያን የምትናገረው ዐይነት ንግግር ነው። እንደዚህ ዐይነት ቤተ ክርስቲያን ከዓለም ያልተለየች፣ አባሎቿም ዓለማውያን የሆኑ የምታካሄደውን ፕሮግራምና ስብሰባዎቿ ከዓለማውያን ክለቦች ያልተለዩ ናቸው። ዘጸአት ምዕራፍ ስምንት ከቁጥር ሀያ ዘጠኝ እስከ ሰላሳ ሁለት ያለውን ተመልከቱ። ፈርዖን በዚህ ክፍል ልቡን እንዳደነደነ እንመለከታለን። እግዚአብሔርም በፈርዖን ልብ ውስጥ ያለው ምን እንደሆነ እንዲገልጥ እያደረገው መሆኑን እንመለከታለን። እንግዲህ ወገኖቼ የዛሬው ትምህርታችን እዚህ ላይ አበቃ። እግዚአብሔር ታላቅን ነገር አስተምሮናል። ተማርነው እውነት እንድንኖር ደግሞ እግዚአብሔር ይርዳል። ደሩ